የኢትዮጵያ ቡና አደጋ ላይ ነው። በመጪዎቹ የሰማንያ ዓመታት የጊዜ ጉዞ ውስጥ የኢትዮጵያ ቡና ከሚመረትበት አካባቢ ወደ ስድሳ ከመቶ የሚጠጋው ክልል ለቡና ምርት የማይስማማ ሊሆን እንደሚችል ከትናንት በስቲያ የወጣ አንድ የጥናት ሪፖርት አስጠንቅቋል። ይህ ኔቸር ሪሰርች ወይም የተፈጥሮ ምርምር የሚባል ድርጅት ኔቸር ፕላንት በሚባል ሕትመቱ ባወጣው ጽሑፍ በዓለም እጅግ ተወዳጅና ታዋቂ የሚሆነውን አራቢካ እየተባለ የሚጠራውን የኢትዮጵያ ውልድ የሆነ ቡና የሚያበቅለው አካባቢ በአየር ንብረት ለውጥ ምክንያት የመጎዳት ወይም የመጥፋት አደጋ ላይ ነው። ይሁን እንጂ ጥናቱ ያመላከተው የተስፋ ጭላንጭልም አለ። የሙቀቱ መጠን እየጨመረና የዝናቡ መጠን እየቀነሰ በሄደ መጠን ኢትዮጵያ ምናልባት የቡና ምርት አካባቢዎቿን የተሻለ እርጥበት ወዳላቸውና ለጥላነት የሚሆኑት ዛፎች ጠርቅም ወዳሉበት ደጋማ ስፍራዎች ማስፋት መጀመር ሳያስፈልጋት አይቀርም። ይህ እንቅስቃሴ ደግሞ አሁን ያሉትን ደኖች ወይም ቢያንስ ዛፎች መጠቀም ብቻ ሳይሆን የተጠናከረ የደን ልማት ሥራ መጀመርን ማስፋትና ማጠናከርንም የሚያካትት እንደሚሆን ነው የሚጠበቀው። ይህ ጥናት የተካሄደው ለንደን በሚገኘው ኬው ሮያል ቦታኒካል ጋርደን ወይም የብዝሃ እጽዋት እንክብካቤና ምርምር ማዕከል ወይም መስክን በለው ባልደረባው በሆኑት ዶክተር አሮን ዴቪስ እና የዚሁ ድርጅት ባልደረባ በሆኑት ጀስተን ሞት እንዲሁም የኢትዮጵያው የተፈጥሮ አካባቢና የቡና ደን መድረክ ወይም በእንግሊዝኛ መጠሪያው ምህፃር ኢሲኤፍኤፍ ተብሎ በሚታወቀው ተቋም መሪ በዶክተር ታደሰ ወልደ ማርያም ጎሌ ነው። ወፍ ዘራሽ ሆኖ በተፈጥሮ የሚበቅለውና ዛሬ በስፋት በዓለም ዙሪያ እየተመረተም እየተወደደ ቀደም ያለው የቡና ዘር ወይም በሳይንሳዊ መጠሪያ ስሙ ኮፌ አራቢካ የኢትዮጵያ ዝናባማ ጫካዎች የተፈጥሮ ሀብት የእነርሱ ብቻ መሆኑን ዶክተር ታደሰ ወልደ ማርያም የዛሬ አሥራ አራት ዓመት አውጥተውት የነበረ አንድ ጽሑፍ ይናገራል። ዶክተር ታደሰ ይህንን ሰሞኑን በዓለም ዙሪያ ዜና ሆኖ በታላላቅ መገናኛ ብዙሃን እየተናፈሰ ያለውን መጻኢ ጉዳት የሚጠቁም ስጋት በዚያ ጽሑፋቸው ሲያሰፍሩ የዚህ ቡና ዘር በደን መመናመን ምክንያት አደጋ ላይ መሆኑን አውጥተው ነበር። በደቡብ ምዕራብ ኢትዮጵያ የያዩ ደን እጽዋት በሚል ርዕስ የወጣው የዶክተር ታደሰ ጥናት የደን እጽዋት የቡና ተክሎች፣ እንዲሁም በደኑ ስርዓተ ምህዳር ላይ የሰው ተግባር ያለው ጫና አንድ በአንድ ዝርዝር ለመጀመሪያ ጊዜ የወጣበት እንደሆነ መግቢያው ይናገራል። ቡና አስራ አምስት ሚሊዮን ለሚሆን ኢትዮጵያዊ ገበሬ የዕለት ተዕለት ሕይወቱ የቆመበት ሀብት ነው። ለኢትዮጵያ ደግሞ ከውጪ ንግድ ከምታገኘው ገቢ ሩብ ያህሉን የሚሸፍን ነው። ምናልባት ኢትዮጵያ በመጪዎቹ መቶ ዓመታትና ተከታታይ ትውልዶች ውስጥም ዋና የኢኮኖሚዋ ዋልታ ቡና ወይም አከርካሪዋ ሆኖ ላይቀጥል ይችላል ልማት ሰፍቶ አገር አድጋ ሰላም ሆኖ ሥራ ከሰለጠነባት። ወደዚያ ለመድረስ ግን መንገዱም ድልድዩም ከሆኑ አቅሞች አንዱ ነው። ለኢትዮጵያ ደግሞ ስሟም ፊቷም ነው። ቡና እንደምን ዋላችሁ። በመቶዎች ዓመታት ውስጥ ኢትዮጵያ ለዓለም ካበረከተቻቸው አስተዋጽኦዎቿ መካከል አሜሪካውያን ሁሉ ልናመሰግናቸው የሚገባን አንድ ልዩ ነገር በዓለም ዙሪያ ያሉ ሕዝቦችን እንዲሁም ዋይት ሃውስ ቀንና ሌሊት ቀጥ አድርጎ የያዘ ቡና ነው። ኢትዮጵያ እናመሰግንሻለን። በዋይት ሃውስ ውስጥ እኛ ግዙፍ የቡና ተጠቃሚዎች ነን። የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ ናቸው፣ በቅርቡ ኢትዮጵያን በጎበኙ ጊዜ ያሰሙት ምስጋና። ቡናን ስለ ሰጠሽን፣ ኢትዮጵያ ምስጋና ይድረስሽ። የኢትዮጵያ ቡና ኮፌ አረቢካ እንግዲህ እጣፈንታው ምን ይሆን? ኔቸር ፕላንት ከትናንት በስቲያ ያወጣውን የጥናት ሪፖርት በሚመለከት ዶክተር ታደሰ ወልደ ማርያም ጎሌን ጨምሮ አጥኚዎቹን ለማነጋገር ከመንግሥትና ከሌሎችም አካላት አስተያየቶችን ለማሰባሰብ ጥረት እያደረጉ How can you miss rank United States? ክብረ ወሰን ሰበር በሆነ አዲስ የሙቀትና የግለት ማዕበል እየተጠበሱ ናቸው። የዓለም ሜቴዎሮሎጂ ድርጅት ሰሞኑን ባወጣው ሪፖርት መሠረት የያዝነው የአውሮፓ ዓመት በተመዘገበ ታሪክ ውስጥ አቻ የለሽ ግለት የሚመዘገብበት ሳይሆን አይቀርም። ባለፈው ሳምንት ውስጥ ድንገት ተቀጣጥሎ እስከዚህኛው ሳምንት የዘለቀው የፖርቱጋል ሰደድ እሳት ወደ ስድሳ የሚሆን ሰው ሕይወት በልቷል። ከዚያ ሰደድ መንስኤዎች አንዱና ዋነኛው ከ40 ዲግሪ ሴልሽየስ በላይ ያሻቀበው የሙቀት መጠን እንደሆነ የሜቴዎሮሎጂ ድርጅቱ አስታውቀዋል። ትናንት በስቲያ ማክሰኞ ደግሞ በግለቱ በታሪክ ሁለተኛ ነው በተባለው የሙቀት መጠን ምክንያት በስፓኝና በፈረንሳይ የማስጠንቀቂያ ማስታወቂያዎች ደወሎች ሲሰሙ ውለዋል። በዩናይትድ ስቴትስ ካሊፎርኒያና በኔቫዳ በረሃማ አካባቢዎችም እንዲሁ ሰማይ ጠቀስ ቁጥር የሚያሳዩ የሙቀት መጠን ሁኔታዎች እየተስተዋሉ ነው። ሰሞኑን ወደ ሰሜናዊ አፍሪካና ወደ መካከለኛው ምስራቅ ጎራ ላለ እስከ ሐምሳ ዲግሪ ሴልሽየስ የሚደርስ ንዳድ ውስጥ ነው የሚገባው። ባለፈው ግንቦት በምድራችን ላይ እጅግ የጋለው ስፍራ ቱርባት የምትባል ከተማ የምትገኝበት አካባቢ እንደሆነ ታውቋል። ቱርክ ውስጥ የዓለም ሚቴዎሮሎጂ ድርጅት ቃል አቀባይ ክሌር ኔሊስ ናቸው ይህንን መረጃ የሰጡት። ሃምሳ አራት ዲግሪ ሴልስየስ ነው የተመዘገበባት። ለኤስያ ይህ አዲስ የሙቀት ጣሪያ ነው። ባለፈው አመት ሐምሌ ውስጥ ኩዌት ውስጥ ከተመዘገበው ሙቀት ጋር እኩል መሆኑ ነው። ይህ የሙቀት መጠን ለአካባቢው አዲስ ጣሪያ ስለ መሆኑ የሚያጣራ ኮሚቴ በቅርቡ እንሰይማለን። የዓለም ሜቴዎሮሎጂ ድርጅት ሳይንቲስቱ ኦማር ባዱር እንዳሉት የዓለም የሙቀት መጠን ጣሪያ ዩናይትድ ስቴትስ የሚገኘው ዴት ቫሊ ላይ የዛሬ መቶ አራት ዓመት የተመዘገበው ሀምሳ አምስት ዲግሪ ሴልሽስ ነበር ስ ቨሪ ዲፊኮልት ቱ ግፊቱና የአየር መጨናነቁ አንድ ላይ በአንድ ቦታ የመገኘታቸው ሁኔታ እንዲህ ተዘውትሮ የሚስተዋል ባለመሆኑ የዓለምን የግለት ጣሪያ መስበር ቀላል አይደለም። እናም አሁን ያለው ስጋት ያንን ጣሪያ ወደ መስበሩ የመቅረባችን ነገር ነው። አሁን 54 ዲግሪ ሴልሽየስ ላይ ደርሰናል። ከጣሪያው ያንን ያህል ሩቅ አይደለንም። የዓለም የሚቴዎሮሎጂ ድርጅት እጅግ የበረቱ የሰው ሕይወት ሊቀጥፉ የሚችሉ ሰደድ እሳቶችን የሚያስነሱ የሙቀት ማዕበሎች ወደፊትም በተከታታይ ይከሰታሉ ብሎ እንደሚጠብቅ አስታውቋል። የዛሬ ዐሥራ አራት ዓመት በአውሮፓውያኑ የዘመን አቈጣጠር በሁለት ሺ ሦስት ዓመተ ምሕረት በኢትዮጵያ አቈጣጠር በሺ ዘጠኝ መቶ ዘጠና አምስት ዓመተ ምሕረት ማለት ነው፣ በድፍን አውሮፓ የሰባ ሺህ ሰው ሕይወት የበሉትን አይነት የሙቀት ማዕበሎች ቀለበት እንደገና ሊመለስ እንደሚችል ድርጅቱ እያስጠነቀቀ ነው። መወሰድ የሚገባቸውን እርምጃዎች ሰውም፣ መንግስታትም፣ ተቋማትና ድርጅቶችም ዛሬውኑ ይዋ ሊደርስ አይሉ መተለም ማሰብ አለባቸው። የአየር ንብረት ለውጡ የሙቀት ማዕበሎቹ ይበልጥ ተደጋግመው ይበልጥ ተጠናክረውና ለተራዘመ ጊዜም እንዲመላለሱ እንደሚያደርግ ሳይንቲስቶች እያሳሰቡ ነው።